ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 15 2010 ዓ ም ፕሮግራማችን ጀመረ። በዩናይትድ ስቴትሱ የምክር ቤት አባል ክሪስ ሚዝ የሚመራ የልዑካን ቡድን ነገ ወደ ኢትዮጵያ ሊያመራ ነው። ከጠቅላይ ሚኒስትሩ ና ከውጭ ጉዳይ ሚኒስትሩ ጋር እንገናኛለን። ከፌዴራል ባለሥልጣናትም ጋር ተገናኝተን ለመነጋገር ተስፋ እናደርጋለን። የውይይቶቻችን ዋና ዓላማም ምንም ሳይቀር ሁሉንም ነጥቦች ያካተተ እንዲሆን ነው። ኮንግረስማን ክሪስ ስሚት ከተናገሩት ላይ ቀንጠብ አድርገን ያሰማናችሁ። ዝርዝሩን በአብይ ርዕስ እናቀርባለን። አንድ ሺ አራት መቶ ሰላሳ ዘጠነኛው የኢድ አልአድሃ ወይም አረፋ በዓል ዛሬ እየተከበረ ነው። ইয়া আন্ডি নখরি জারা রা ওয়ান্ডি ন জারা সুম ইয়াসি দে সতোন জালি থা সোম ইয়াসি দে সতোন লেডিয়া জি লে জমদু ইয়াসি দে সতোন লেরা ওয়ান্ডি ন থাল তনিয়ে থাল সে দে সতোন তকস করেニャ মিন আয়ে দে লন ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ናቸው የኢትዮጵያ ዑለማና ዳዋ ጽህፈት ቤት ኃላፊ መጽሔት ዝርዝሩን ያቀርባል ዛሬ የጤና ፕሮግራም በማክሰኞ መደበኛነት ዝግጅት ከመቅረቡ በተጨማሪ ቀሪው ጊዜ በወቅታዊ ዝግጅቶች የተያዘ ይሆናል ሰላም አድማጮች እንደምን አምሽታችኋል የምናስተናግዳችሁ ቆንጂ ይታየና ጤና ይስጥልን አዲሱ አበበ ነን አሁን የዓለም ዜናው ንባብ ይጀምራል አምስት አባላት ያሉት አንድ የዩናይትድ ስቴትስ ምክር ቤት አባላት ቡድን የወቅቱን የፖለቲካ ሁኔታ ለመከታተልና በሀገሪቱ የሰብአዊ መብቶች አያያዝና በዲሞክራሲ ላይ ያተኮረ ጉብኝት ለማድረግ ነገ ወደ ኢትዮጵያ ያመራል። በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውን ኤች አር አንድ መቶ ሀያ ስምንት የተባለውን የዩናይትድ ስቴትስ ረቂቅ ህግ ያቀረቡት ኮንግረስማን ክሪስ ስሚት አንደኛው የልዑካኑ ቡድን አባል ናቸው። የተወካዮች ምክር ቤት አባል ክሪስ ስሚት በጉዳዩ ላይ የኢትዮጵያ መንግስት ባለስልጣናት ሲወተውቱ የቆዩት እንደ አውሮፓውያን አቆጣጠር ከ2005 ዓ ም በፊት ጀምሮ እንደሆነ ይታወቃል። አሁን ግን ይላሉ፣ ኮንግረስማን ስሚት፣ አሁን ግን የወቅቱ መንግስት የተስማማባቸውን ጠቃሚ ነጥቦች በግልጽ አስቀምጧል። በአብይ ርዕስ ዝርዝር ዘገባ ይኖረናል። የሙስሊሙ ማህበረሰብ በአንድነትና በይቅርታ መንፈስ የኢድ አል አድሃን ወይም አረፋን በዓል እንዲያከብር ጥሪ ቀርቦለታል። በአዲስ አበባ ስታዲየም ዛሬ የተከበረውን የኢድ አል አድሃ ወይም አረፋ በዓል የተመለከተ ዘገባ በመጽሔት ክፍለ ጊዜ ይቀርባል። ከዓለም ዙሪያ የተጓዙ ወደ ሁለት ሚሊዮን የሚጠጉ የእስልምና ሃይማኖት ተከታዮች በዚህ በያዝነው ሳምንት ለዓመታዊው የሀጂ በዓል ቅዱሷ መካ ከተማ አጠገብ ተሰባስበዋል። ምዕመናኑ አጠገብ ለአጠገብ ተፋፍገው የሚሰነብቱና ብዙውን ጊዜ የሚተኙትም ሆነ የሚመገቡት እውጭ በመሆኑ ለበሽታ ሊጋለጡ እንደሚችሉና የሳውዲ አረቢያ የጤና ጥበቃ ሚኒስቴር ታዲያ ተዘጋጅተናል። ሚኒስትር ማለቴ ነው ተዘጋጅተናል ማለታቸው በዘጋቢያችን አራሽ አራብ ሳዲ የተቀናበረው ዘገባ ጠቅሷል። አዳነች ፍሳዬ ዘገባውን ይዛለች። ዓመታዊ ሀጅ በዓል ካለፈው እሁድ አንስቶ በመከበር ላይ ይገኛል። በያዝነው ዓመት ወደ ሁለት ሚሊዮን የሚጠጉ ሙስሊም አማንያን ሜካ አጠገብ ተሰባስበዋል። እያንዳንዱ አቅሙ የሚፈቅድለት ሙስሊም ቢያንስ በሕይወቱ አንዴ ወደ ሜካ እንዲሄድ ይጠበቅበታል። ይሁንና ከፍተኛ ብዛት ያላቸው ሰዎች ስለሚተፋፈጉ የጤና እክል ሊገጥማቸው እንደሚችል እሙን ነው። የሳውዲ አረቢያ የጤና ጥበቃ ሚኒስትር ተውፊክ አራቢያ ታዲያ ለችግሩ ተዘጋጅተናል ብለዋል። በአነስተኛ ደረጃም ቢሆን ማንኛውም በመተማመም የሚጠረጠር ሰው ካለ ወይም ያልተከተቡ መሆናቸውን ካወቅን ወዲያውኑ እንከትባቸዋለን። ከ30 ሺህበላይ የሚሆኑ የጤና ጥበቃ ባለሙያዎች በ25 ሆስፒታሎች እንደተሰማሩና ከክትባት አንስቶ እስከ የልብ ቀዶ ሕክምና ድረስ የሚሄድ ነፃ የሕክምና አገልግሎት እንደሚሰጡ ባለሥልጣኑ ጠቁመዋል። ማንም የታመመ ሰው ወደ ሳውዲ አረቢያ እንዳይገባ እናደርጋለን። ከታመሙ ደግሞ ሕክምና እናደርግላቸዋለን። እስኪድኑ ድረስ በሕክምና እናቆያቸዋለን። ከዚያም ወደ አገራቸው ይመለሳሉ። አማንያን ባለፈው እሁድ ሳውዲ አረቢያ የገቡት ከባድ ዝናብ ይወርድ በነበረበት ወቅት በመሆኑ ወደ ድንኳኖቹ ለመሮጥ ተገደው ነበር። ዝናቡ ከባራ በኋላ ግን ወደ በዓል ማክበር ሂደት ተመለሱ። የሐጅ በዓል በዓለም ዙሪያ ካሉት ግዙፍ የተደራጁ ሁነቶች አንዱ በመሆኑ ለሳውዲ ባለሥልጣኖች የሎጂስቲክስ ተግዳሮት ይደቅንባቸዋል። ባለፉት የሐጅ በዓላት በመረጋገጥ የመሞት እሳትና ረብሻ የመንሳት ሁኔታዎች ተከስተዋል። የሐጁ በዓል የሚያበቃው በመጪው አርብ ሲሆን የአማንያኑን ደህንነት የመጠበቅ ጥረት ዝግጅት ከወራት በፊት የተጀመረ መሆኑን የሳውዲ አረቢያ ባለሥልጣኖች ገልጸዋል። ሞዛምቢክ በሀገሯ የሚሰማሩ ጋዜጠኞችን ከነገረው ጀምሮ በዓለም ወደር የሌለው የምዝገባ ክፍያ ማስከፈል ትጀምራለች። አዲሱ የምዝገባ ክፍያ በስፋት የተነቀፈ ሲሆን ሂዩማን ራይትስ ዋች ከልክ ያለፈ ሲለው አምነስቲ ኢንተርናሽናል ከዚያች ሀገር መዘገብ የሚችል ላይኖር ነው ብሎታል። ለመሆኑ ሞዛምቢክ ምን ያህል ነው የምታስከፍለው ወይም የምትጠይቀው? አገሯ ተቀምጦ የሚዘግብ ጋዜጠኛ በዓመት 8300 ዶላር፣ አዲስ ራዲዮ ጣቢያ ለመክፈት ደግሞ 350 ዶላር ይጠየቃል። ለውጭ መገናኛ ብዙሀን የሚዘግብ የሀገር ውስጥ ጋዜጠኛ ለስራ ፈቃዱ በዓመት 3500 ዶላር መክፈል ይኖርበታል። የሀገሪቱ አጠቃላይ የአገር ውስጥ ምርት የነብሶ ወከፍ ገቢ በዓመት 1200 ዶላር መሆኑን ያስተውሏል። የድንበር የለሽ ጋዜጠኞች የአፍሪካ ክፍል ኃላፊ አርኖልድ ፎሮዤ የሞዛምቢክ መንግስት የአካባቢ ምርጫዎች አንድ ወር፣ ፕሬዚዳንታዊ ምርጫ ደግሞ አንድ ዓመት ሲቀረው ይህን ማድረጉ በምርጫዎቹ ዙሪያ ዘገባዎችን ለማፈን ነው ሲሉ አውግዘዋል። የሞዛምቢክ መንግስት በበኩሉ አንድም ከምጣኔ ሀብት አኳያ ደግሞም ሚዲያውን ስርዓት ለማስያዝ አስፈላጊ የሆኑ አግኝተነዋል ባይ ነው። የዚምባብዌ ፕሬዚደንት ኤመርሰን ምናንጋጓ ደጋፊ የሆኑ የጦርነት አርበኞች ዩናይትድ ስቴትስ ዓለም አቀፍ ማህበረሰብ ተቃዋሚዎችን እንዲደግፍ እያበረታታች ነው ሲሉ ዛሬ ከሰዋል ምናንጋጓ ያሸነፉበት በቅርቡ የተካሄደው ምርጫ ውጤት እንዲቀለበስም ትፈልጋለች ብለዋታል ዩናይትድ ስቴትስን። አርበኞቹ ይህን ያሉት አንድ ፍርድ ቤት ተቃዋሚው ኃይል የምርጫ ውጤት እንዲሰረዝ ያቀረበውን ክስ ለመስማት በሚዘጋጅበት በዚህ ወቅት መሆኑን ዘጋቢያችን ኮሎምበስ ሚቭንሁጋ ከሐራሬ በላከው ዘገባ ጠቅሷል። አዳነች ፍሳዬ ይዛለች። የዚምባብዌ ገዢ ፓርቲ ዛኑ ፒኤፍ ደጋፊ አርበኞች ፕሬዚደንት ኤመርሰን መናንጋጓን ያሞግሳሉ። የቀድሞውን ፕሬዚደንት ሮበርት ሙጋቤን ግን ያወግዛሉ። የዚምባብዌ ጠላቶች የሚሏቸውንም እንደዚሁ። ዩናይትድ ስቴትስ በዚምባብዌ ፖለቲካ ጣልቃ ትገባለች በሚል ከሚከሱት መካከል የዚምባብዌ አርበኞች ድርጅት ዋና ጸሐፊ ቪክተር ማታማዳንዳ ይገኙባቸዋል። በአሜሪካ የሚመራው ዓለም አቀፍ ማኅበረሰብ ምርጫው በትክክል እንዳልተካሄደ አድርጎ ያቀርበዋል። የዝምባብዌን የምርጫ ኮሚሽንን እያወገዙ ነው። ውጤቱ እየተሳሳተ ነው በሚል ፍርድ ቤት እንዲበይንና ስህተት ነበር ለማለት እየጠበቁ ነው። ይሁንና የአሜሪካ ሕግ ዝምባብዌን እንዴት ማስተዳደር እንዳለብን እንዲመራን አንቀበልም። ተመራጩ ፕሬዚደንት በ50.8 ከመቶ አሸንፏል። አራት ነጥብ እንዴት እንደመረጥን የምናውቀው እኛንን የአሜሪካ ይሁንታ አያስፈልገንም። የሀገሪቱ የሕገ መንግሥት ፍርድ ቤት ዋናው የዝምባብዌ ተቃውሞ መሪ ኔልሰን ቻሚሳ የምርጫው ውጤት እንዲቀለበስ ያቀረቡትን ክስ ነገ እንዲሰማ ይጠበቃል። የሀገሪቱ የምርጫ ኮሚሽን ባስታወቀው መሠረት ፕሬዚደንት ምናንጋጉዋ በ50.8 ከመቶ አሸንፈዋል። ቻሚሳ 44 ከመቶ ድምፅ አግኝተዋል። ዩናይትድ ስቴትስ ስለ ምርጫው በቀጥታ የተናገረችው ነገር የለም። ሀራሪ ያለው የዩናይትድ ስቴትስ ኤምበሲ ማቲማዳንዳ ላቀረቡት ክስ ምላሽ እንዲሰጥ ተሞክሮ አልተሳካም። በዩናይትድ ስቴትስ የፕሬዚደንት ዶናልድ ትራምፕ የቀድሞ የምርጫ ዘመቻ ስራ አስኪያጅ በነበሩት ፖል ማናፎርት ላይ የተመሰረቱባቸውን የግብር ክፍያና የባንክ ማጭበርበር ክሶች የሚመለከቱት ከሕዝብ የተመረጡ ክስ ተመልካች ዳኞች ዛሬ አራተኛ ቀናቸውን ይዘዋል። ስድስት ወንዶችና ስድስት ሴቶች ያሉት ሸንጎ አባላት ካለፈው ሳምንት ጀምረው ዋሽንግተን ወጣ ብሎ በሚገኝ ፍርድ ቤት በዝግ በክሶቹ ዙሪያ እየተወያዩ ናቸው በሌላ ዜና ዩናይትድ ስቴትስ ውስጥ በመጪው ህዳር ወር የሚካሄዱት ምክር ቤታዊ ምርጫዎች እየተቃረቡ ባሉበት በአሁኑ ወቅት ሪፐብሊካኖች የፕሬዚደንት ዶናልድ ትራምፕን የህዝብ ተወዳጅነት ደረጃ በአይነ ቁራኛ እየተከታተሉ ናቸው። በአሁኑ ወቅት ፕሬዚደንቱ ያላቸው የህዝብ ድጋፍ መጠን በአማካይ አርባ ሁለት ከመቶ መሆኑ ተገልጿል። በአምስቱ የጸጥታ ምክር ቤቱ ቋሚ አባላት የተያያዘው ስልጣን የተባበሩት መንግስታት ድርጅትን ሊያፈርሰው ነው ሲሉ ተሰናባቹ የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ዘይድ አልሁሴን አስጠነቀቁ። ዜናው አበቃ። የተከበራቸው አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። በዜና የጀመረው ፕሮግራም ማለት ነው። እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ተከተሉ። መልካም ምሽት እንመኝላችኋለን። አስተናጋጆቻችሁ ቆንጂት ይታዬና አዲሱ አበበነን አሁን የዕለቱ አብይ ርዕስ አምስት አባላት ያሉት የዩናይትድ ስቴትስ ምክር ቤት አባላት ቡድን የወቅቱን የፖለቲካ ሁኔታ ለመከታተልና በሀገሪቱ የሰብአዊ መብቶች አያያዝና የዲሞክራሲ ጉዳይ ላይ ያተኮረ ጉብኝት ለማድረግ ነገ ወደ ኢትዮጵያ ያመራል። በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውን ኤችአር 128 የተባለውን የዩናይትድ ስቴትስ ረቂቅ ህግ ያቀረቡትን ያቀረቡት ኮንግረስማን ክሪስ ስሚት አንደኛው የዚህ ልኡካን ቡድን አባል መሆናቸው ታውቋል። የተወካዮች ምክር ቤቱ አባል ክሪስ ስሚት በጉዳዩ ላይ የኢትዮጵያ መንግስት ባለስልጣናት ሲወተውቱ ከ2005 ዓመተ ምህረት እንደ ኤሮፓውያን አቆጣጠር ጀምረው ሲወተውቱ መቆየታቸው ይታወሳል። አሁን ግን ይላሉ ኮንግረስማን ስሚት፣ የወቅቱ መንግስት የተስማማባቸውን ጠቃሚ ነጥቦች በግልጽ አስቀምጧል። የአፋን ኦሮሞ አገልግሎት ባልደረባ ሶራ ሀላኬ ነው ክሪስ ስሚትን ያነጋግራቸው። ሰሎሞን ክፍሌ ያቀርበዋል። ኮንግረስማን ክሪስ ስሚዝ በመጪው መስከረም ወር ውስጥ በኢትዮጵያ ላይ ያተኮረ ሌላ ስብሰባ ለማድረግ ማቀዳቸውን ለሶራ ሃላኬ የገለጹለት ሲሆን ዓላማውም እስካሁን የቆዩ ጉዳዮችን ማጠናቀቅ ይሆናል ብለዋል። ወደ ትክክለኛው አቅጣጫ የሚያመራ ሆኖ በተለይ የጸረ ሽብር ሕጉን መንግሥታዊ ያልሆኑና የበጎ አድራጎት ድርጅቶችን የተመለከቱ ይሆናሉ። ሶራ ያስከተለው ጥያቄ በኢትዮጵያ ጉብኝታችሁ ወቅት ከነማን ጋር ትገናኛላችሁ? የሚል ነበር። የተወካዮቹ ምክር ቤት አባል ክሪስ ስሚዝ ይመልሳሉ። ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር እንገናኛለን። ከፌዴራል ባለሥልጣናትም ጋር ተገናኝተን ለመነጋገር ተስፋ እናደርጋለን። የውይይቶቻችን ዋና ዓላማም ምንም ሳይቀር ሁሉንም ነጥቦች ያካተተ እንዲሆን ነው። የፊት ለፊት ተገናኝቶ መነጋገር ጉዳይ ጠቃሚ ነው። በኢትዮጵያ የሰብአዊ መብቶች እንዲከበሩና ዲሞክራሲ እንዲጎለብት የሚጠይቀውን ረቂቅ ሕግ ኤችአር 128 በተመለከተ ሲያብራሩም ሕጉ ሁሉም የፖለቲካ እስረኞች እንዲፈቱ፣ የፕሬስ ነጻነት እንዲኖር፣ የመሰብሰብና የመደራጀት መብቶች እንዲከበሩ ህገወጥ ግድያ የፈጸሙ የመከላከያ ኃይሎች ለፍርድ እንዲቀርቡ ይጠይቃል። መንግሥት ለዚህ የሚሰጠውን ምላሽ የምናካሄዳቸው ውይይቶች በሳምንቱ ማብቂያ ሲጠናቀቁ ይበልጥ እናውቃለን ብለዋል። ኮንግረስማን ስሚዝ ስለ ኤች አር 128ና 168 ይበልጥ ሲያብራሩም በእነዚህ ረቂቅ ሕጎች ዩናይትድ ስቴትስ የምትፈልገው ከመንግሥቱ ጋር ለመተባበር ነው ብለዋል። በኦሮሚያና ሶማሌ ክልል አካባቢ በቅርቡ የተፈጠረውን ግጭት አስመልክቶም ክሪስሚስ አስተያየት ሰንዝረዋል። በዚያ አካባቢ ከፍተኛ ውጥረት ይታያል። አንድ የኢትዮጵያ ከደረስን በኋላ ግልጽ የሆነ መረጃ ሊኖረን ይችላል። ከዚያ በኋላ ለውጡን እንዴት ወደፊት ማስቀጠል እንደሚቻል እንረዳለን። ጠቅላይ ሚኒስትር አብይ በተገኙበት የአብዮት አደባባይ የድጋፍ ሰልፍ ወቅት የቦምብ ጥቃት መድረሱን በተመለከተም ሶራ ጥያቄ አቅርቦ ነበር። በምርመራው ሂደት ለማገዝ የዩናይትድ ስቴትስ የፌዴራል ቢሮ ፖሊሶችም ወደ ኢትዮጵያ ተልከው እንደነበር ይታወቃል። ምርመራውን አስመልክቶ ያለዎት አስተያየት ምንድን ነው? ብሏቸው ነበር። ኮንግረስማን ስሚዝ ይመልሳሉ። እንደሚታወቀው ጥልቅ ምርመራ ነው የተካሄደው። እኔ ምርመራ በተያዘበት ጉዳይ ላይ መናገር አልችልም። ይሁን እንጂ ምርመራው በጥንቃቄና በሕጋዊ መንገድ እንደተካሄደ ገምታለሁ። በጋራ የተካሄደውን የምርመራ ውጤትም ያሳውቃሉ ብለን ተስፋ እናደርጋለን። ትላልቅ የመንግሥት ተቋማትን አየር መንገዱን ጨምሮ ወደ ግል ለማዛወር በተጀመረው እንቅስቃሴ ላይም ተችተዋል ኮንግረስማን ክሪስ ስሚዝ ይሄ የሚደነቅ ሐሳብ ነው። ለሀገሪቱ ከፍተኛ ሀብት ያስገኛል። ለመዋለ ነዋይ አፍሳሾችም በር ይከፍታል። ከመንግሥት መራሽ የኢኮኖሚ ምር ወደሆነ አሰራር እድገት ያመጣል። ውድድሮች ይኖራሉና ነው። ኢትዮጵያውያን ባለሀብቶችም በይበልጥ እንዲሳተፉበት ያደርጋል። የዩናይትድ ስቴትስ ምክር ቤት አባላት ቡድን በኢትዮጵያ ጉብኝቱ ወቅት በሀገሪቱ ብዙ ሺዎችን የሚመለከተውን የእናቶችና ሕፃናት ጤና የሚጠበቅበትን መንገድ አስመልክቶም ከባለሥልጣናቱ ጋር በመዋየት እንደሚገፋ ተናግሯል። የጤና ጉዳይ በኢትዮጵያ ብቻ ሳይሆን በብዙ የአፍሪካ ሀገሮች ከባድ ፈተና መሆኑ ይታወቃል። የትግራይ ቴሌቪዥን ስራ አስኪያጅ አቶ ብርሃኑ አባዲ ከስልጣን ለማውረድ የተፈጸመው አሰራር ህግ የጣሳ አካሄድ ነው ብለዋል። ቪኦኤ ያነጋገራቸው ምሁራንና የመቀሌ ከተማ ነዋሪዎች በለውጥ ጉዞ ላይን እየተባለም ፖለቲካ ፓርቲና መንግስት አንድ ተደርጎ መታየቱ ትክክል አይደለም ይላሉ። እነዚሁ አስተያየት ሰጪዎች ስራ አስኪያጁ በህወት ስራ አስፈጻሚ ኮሚቴ እንዲወርዱ ተወስነዋል ተብሎ በትግራይ ህዝብና መንግስት ግንኙነት ቢሮ የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆኗል። ሙሉጌታ ጽብሃ ነው ይዘገበልን። ላለፉት ሶስት ቀናት የትግራይ መገናኛ ብዙሃን ኤጀንሲ ስራ አስኪያጅ አቶ ብርሃኑ አባዲ ከኃላፊነታቸው መውረድ መነጋገሪያ አጀንዳ ሆኗል። በማህበራዊ ሚዲያም የክልሉ ህዝብ ግንኙነት ቢሮ በፌስቡክ ገጹ ያወጣው መግለጫ አቶ ብርሃኑ አባዲ ከኃላፊነታቸው እንዲነሱ የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ የወሰነው መሆኑን አስፍሯል። ምክንያቱም የትግራይ ቴሌቪዥን በሚፈለገው ፍጥነት ለውጥ ማምጣት አልቻለም የሚል መሆኑም አስቀምጧል። በዚህ ጉዳይ አስመልክቶ ምሁራንና ነዋሪዎች አነጋግሬ ያለሁ። መምህር መኮንን ፍስሃ በመቀለ ዩኒቨርሲቲ የህግ አስተማሪ ነው። የትግራይ መገናኛ ብዙሀን ኤጀንሲ ተጠ ተቀባሪነቱ ለትግራይ ምክር ቤት ነው። የድርጅቱ ስራ አስኪያጅ ደግሞ የሚሸመው ወይም የሚያወርደው የክልሉ ርዕሰ መስተዳድር ነው ብሏል። በህግ አንጻር ስናየው የትግራይ ቴሌቪዥን የጥቅርነቱና ተቋቋመበት መንገድ አለ፣ አዋጅ አለ። እንደ ተቋም ለትግራይ ምክር ቤት ነው የሚሆነው። እንደ ግለሰብ፣ እንደ ኃላፊ ደግሞ እርሰ መሳገር ነው ጠጠር የሚሆነው ማለት ነው። ስለዚህ አሻሻሙም ጭምር በዛ በህጉ ተቀምጠዋል። በአሁኑ ጊዜም የድርጅቱ ስራ አስኪያጅ ከስልጣናቸው እንዲነሱ የህወሀት ስራ አስፈጻሚ ኮሚቴ እንዳወረዳቸው የተገለጸው ህግ የጣሰ አካሄድ ነው ሲሉ ተናግረዋል። አሁንም የሚወርድበት መንገድ በመንግስታዊ መዋቅር እንጂ በድርጅታዊ መዋቅር መሆን ያለበትን የትግራይ ኮሚኒኬሽን ቢሮ መግለጫው እንዳስቀመጠው የወረዱበት የህወሀት ስራ አስፈጻሚ ነው ያወረዳቸው። ይሄ ግን የህወሀት የመሾም የእንትን ማድረግ ስልጣን የለውም። ምክንያቱም ይሄ የመንግስት የህዝብ ድርጅት ነውና፣ አንድ ሰው ሲሾምም ሲሻርም ከሽሞቱ ሲወርድም ህግና ስርዓት ያስፈልገዋል። ያ ማለት በትግራይ መሪ ድርጅት አለ። ያ ህወሀት ነው። ህወሀት መንግስትም ጭምር ነው። ሆኖም ግን በህገ መንግስት ደግሞ እንደምናውቀው መንግስትና ድርጅት ተለያዩ ናቸው። እስካሁን ድረስ ባለፉት የነበረው እስካሁን ድረስ የነበረው ችግሮችም የመንግስትና የድርጅት የመቀላቀል ስላለ የህግ የበላይነት ተቋማዊነትና እነዚህ ችግሮች አምጥቷል የሚል ነበረ። ራሱም ድርጅትም አምኖበታል። ይሄ ስለዚህ የሚወርድበት መንገድ በመንግስታዊ መዋቅር እንጂ በድርጅታዊ መዋቅር መሆን ምን ያለበትም ጥያቄ ማህቱ ማንም ታው ነው እንጂ ለህወሓት ስራ አስፈጻሚ ዶክተር ደሮጼውንም አሉበት ያለ ነው። ስለዚህ ግን መሆን ያለበት በመንግስታዊ መዋቅር አንድ ሰው ይሾማል፣ ማል በመንግስታዊ መዋቅር ደግሞ አንድ ሰው ይወርዳል። ያው የሚመለምለው ድርጅት ሊሆን ይችላል፣ ሄዶ ግን መጨረሻ ላይ ግን አንድ ሰው ሲወርድም ሲሾምም መንግስታዊ መዋቅር ይዞ ቢሄድ ነው የሚሻለው እንጂ የድርጅትና የመንግስት መቀላቀል ሁሌ መርከማ ስድር ማድረግ ስለሚሆን ይሄ ስለማያሰፍን ይሄ ለወደፊቱም አያስፈልግ ቢ ነው ማም ነው። የፖለቲካ ፓርቲና መንግስት ስራዎችን መቀላቀል ከአሁን በፊት የነበረ ህጋዊ ያልሆነ አካሄድ አሁንም እንደቀጠለ ማሳያ ነው ያለው ደግሞ ሌላ አስተያየት ሰጪ ሀያሉ ጎድፋይ ነው። ህገ መንግስት ይከበር ተብሎ አልሆነም። ግን ራሱ ድርጅቱ ህገ መንግስት ማክበር ካልቻለ ሌላው እንዴት ህገ መንግስት ሊያከብሩ ይችላል? ምክንያቱም አሁን በዚህ ውሳኔ በቴሌቪዥን ትግራይ አስተዳዳሪ የታየው ውሳኔ በጣም ተቀባይነት የሌለው መንግስትና ድርጅት የተደባለቀበት። ምክንያቱም መንግስትና ድርጅት እስከተደባለቁ ድረስ ህግና ስርዓት ሊከበር አይችልም። የትግራይ ቴሌቪዥን ባለፉት ሶስት ወራት ለውጥ በማምጣት ጉዞ እንደነበርና አሁን የተፈጠረው አካሄድ ግን ለጉዞው እንቅፋት እንዳይሆን ያሰጋል ብለዋል። ሀያሉም ማሳተፍ ሂደት ታይተዋል። ቴሌቪዥኑ በተለያዩ ፖለቲካ ፓርቲዎች፣ አክቲቪስቶች፣ ሀሳብ ያላቸው የተለያዩ ምሁራን ወደ መድረክ እያመጣ ጥሩ የሚዲያ ፎረም ሆኖ አገልግለዋል። ሀገራዊ ለውጡ ቴሌቪዥን ትግራይ ሕግና ስርዓት ወይም መጣለት አላማ አድርሶታል ወይም ወስዶታል ብለን መውሰድ ባንችልም እንኳን የተወሰነ ለውጥ ግን አይቷል። በጉዳዩ አስመልክቶ የቴሌቪዥን ጣቢያው ሰራተኞች ውሳኔው እንደማይቀበሉ እንደሚያደርጉት በማህበራዊ ሚዲያ እየገለጹ ይገኛሉ። በዚህ አስመልክቶም ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ለመነጋገርም ቀጥሮ መያዛቸው ምንጮቻችን ገልጸዋል። በመቀሌ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል አስተማሪ ገብረ ጽዮን መሐሪ በበኩሉ የሚዲያ ተቋሞች መስራት የሚገባቸውን የሀሳብ ልዩነት ማስተናገድ የቴሌቪዥን ጣቢያው ጀምሮ ነበር ብሏል። እኔ የተስፋ ጭላንጭ ይታይ ነበር። አሁን ለምሳሌ ከዚህ በፊት ከሁለት አመትና ከሶስት አመት በፊት የነበረው ሽፋን በጣም በተሻለው የተለያዩ የሚመለከታቸው ሰዎች ሀሳባቸውን ይገልጹ ነበር። የክርክር መድረኮችን ይጋብዝ ነበር። ምሁራን፣ የህዝብ ድምፅ፣ ለምሳሌ የህዝብ መረረትና የህዝብ ጥያቄዎችን በጣም ያስተጋባ ነበር። ይህን ስንል ትክክለኛው የሚዲያ ፍልስፍና ተከትሎ መስራት ጀምሮ ነበር ማለት ነው። በዚህ ጉዳይ አቶ ብርሃኑ አባዴ ለማነጋገር ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። ሙስሊሙ ማህበረሰብ የኢድ አልአድሃን በዓል ሲያከብር አንድነቱን በማጠናከርና ይቅርታን በማብዛት እንዲያከብር ጥሪ ቀርቦለታል። 1439ኛው የኢድ አልአድሃ ወይም አረፋ በዓል የእምነቱ ተከታዮች በተገኙበት በአዲስ አበባ ስቴዲየም ተከብሯል። ሙክታር ጀማል ስነ ስርዓቱን ተከታትሏል። ሰላሙ የኢድ አልአድሃ ወይም አረፋ በዓል ዛሬ በመላው ኢትዮጵያ በድምቀት ተከብሯል። በአዲስ አበባ ስቴዲየም የተከበረው የበዓሉ ስነ ስርዓት በሺዎች ምዕመናን የተሳተፉበት ሲሆን ከወትሮው በተለየ በምዕመናኑ ላይ ደስታና የተረጋጋ መንፈስ ይታያል። ከንጋት ጀምሮ በዓሉን በተክቢራ ሲያደምቁ የነበሩ ምዕመናን በፕሮግራሙ መክፈቻ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ ቀዳሚ ሙፍቲ ሀጂ ኡመር እድሪስ እስልምና የውግዘት፣ የመግደል እና ልዩነት የሚፈጠርበት እምነት አይደለም ብለዋል። እስልምና እንዲህ አይነት ነገሮችን ያወግዛል ካሉ በኋላ አንድ ስላም ለራሱ የሚወደውን ለወንድሙ ይወድ ዘንዳ እምነቱ ያስገድዳልም፣ ብለዋል ነብያችን ለይ አፍዶሉ ሰላቱ ወሰላም ቀል እያንዳንዱ ሙስሊም ለሌላው ወንድሙ ለራሱ የሚያስደስተውን ለቤተሰቡ የሚያስደስተውን፣ ለወዳጁ ለዘመዱ የሚያስደስተውን ለሌላው ወንድሙ ታልተመኘ ታልተድ ደሰተ ትክክለኛ ሙእሚን አይደለም፣ ተእምነት ውጭ የሚል ከባድ መልእክት አስተላልፈዋል። ከተቀዳሚው ሙፍቲ ሀጂ ኡመር በመቀጠል ንግግር ያደረጉት የሙስሊሙ መፍትሄ አፈላላጊ ኮሚቴ ሊቀመንበርና የኢትዮጵያ ሙስሊም ተቋማት ለውጥ የጋራ ኮሚቴ ተወካይ የሆኑት ኡስታዝ አቡበከር አህምር ናቸው። ኡስታዝ አቡበከር በአንድነትና ፍቅር ላይ አብዝተው የመከሩ ሲሆን፣ ኢድን ስናከብር አንድነትን እያጠነከርን፣ በእስልምና መርህ መከባበርን እያጎለበትን መሆን አለበት ብለዋል። ኢድ ለሙስሊሞች ታላቅ ትርጉም አለው። ሙስሊሞች ደስታቸውን ሲገልጹ አላህ የደስታ ድልን ሲከፍትላቸው በመካከላቸው ያለውን ግንኙነት፣ መከባበር፣ መተሳሰብ፣ አንድነት እያጠናከሩ መሆኑ እስልምና መርህ አድርጎ የመጣበት የአንድነት፣ የመከባበር፣ የመተሳሰብን መርህ ተግባራዊ የማድረግ አንዱ አካል ነው። ዛሬ ላይ የዛሬውን ኢድ በተለይ ለየት የሚያደርገውና ታሪካዊ የሚያደርገው አገራችን ትልቅ የለውጥ ጎዳና ላይ ባለችበት ሁሉም ማህበረሰብ በአንድነት፣ በመከባበር፣ በመተሳሰብ እጅ ለእጅ ተያይዞ ይቅርታና ፍቅርን ብቻ መርህ አድርጎ እንዲጓዝ ከመሪያችን ዶክተር ጠቅላይ ሚኒስትር አብይ አህመድ መሪነት እሳቸው ጋር ያሉት የካቢኔ አባላቶች እየሰሩትን ያለው ስራ ለእኛ ኢዳችንን ታሪካዊ እንዲሆን ያደርገዋል። የዕለቱ የክብር እንግዳ ሆነው የተጋበዙትና ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማን በበኩላቸው ተከፋፍሎ የቆየው የሙስሊሙ ማህበረሰብ አንድነት እየተጠናከረበት ያለው ወቅት መሆኑ ይህ ጊዜ ለየት ያደርገናል በማለት ንግግራቸው ውስጥ ጠቅሰዋል። ኢንጂነር ታከለ የእንኳን አደረሳችሁ መልዕክታቸውን በእስላማዊ ሰላምታ በመጀመር ለምዕመናኑ አድርሰዋል። አሰላሙ አለይኩም የተከበሩ ሙፍቲ ሀጂ ዑመር፣ የተከበሩ ሼህ ሙሐመድ ሸሪፍ፣ የምንወድህ የምናከብርህ ወንድማችን ኡስታዝ አቡበከር አህመድ፣ የተከበራችሁ አስተባባሪ ኮሚቴዎች፣ የተከበራችሁ የከተማችን ሙስሊም ወገኖቼ እንዲሁም በመላ ሀገራችን የምትገኙ የእስልምና ሃይማኖት ተከታይ በዚህ በሃይማኖት ተከታዩ ዘንድ በታላቅ ድምቀት የሚከበሩ የድል አልደሃ አረፋ በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ዒድ ሙባረክ። መጾም፣ መጸለይ፣ ወይም ዱዓ ማድረግ፣ ወደ ፈጣሪ መቅረብ፣ ክፉ ምግባርን መኮነን የሁሉም ሃይማኖት ተቃዋሚ ስርዓት ክንውን ተደርጎ ይወሰዳል። አረፋ ደግሞ በእስልምና ሃይማኖት ትልቅ ስፍራ የሚሰጠው ታላቅ በዓል ነውና በድጋሚ እንኳን ያደረሳችሁ፣ እንኳን ያደረሰን ለማለት ወዳለሁ። ከዚህ ቀደም ሲከበሩ የነበሩ የኢድ በዓሎችን በተመለከተ የሀገሪቷ ምዕመናን የተለያየ ትዝታዎች ያላቸው በተለይ ዘመድ ተራርቆ anh An đi nhau ከሩቅ ሆኖ የሚነፋፈቅበት በሀገር የሰገደና ኢዱን ያከበረ ደግሞ በውክቢያና ተቃውሞ የተጠመደበት ነገር ግን ዛሬ በተረጋጋ መንፈስ ሁሉም ነገር ሰላምና ፍቅርን በሚሰብ ከአየር እየተከናወነ መሆኑን የገለጹልኝ ከ24 ዓመት በኋላ ወደ ሀገራቸው ገብተው በምድር ኢትዮጵያ በዓል እያከበሩ ያሉት የእስልምና እምነት ምሁሩ ሼህ ሰኢድ አህመድ ሙስጠፋን ቢሆኑ የሚሰማቸው ስሜት የተለየ ነው። ከ24 ዓመታት በኋላ ነው ሀገሬ ገብቼ በዛሬ እለት ለመስገድ የቻልኩት አልሐምዱሊላህ። እንግዲህ ያው ብዙ ጊዜ ብቆይም አሁን በጥሩ አጋጣሚ በጥሩ ሁኔታ ሀገሬ ገብቼ ከወገኖች የተቀላቅሌ በዚህ ቦታ በመገኘቴ ከፍ ያለ ደስታ ይሰማኝ። በቢላል ሬዲዮ ድምፁን ሲያስተጋባ የነበረው ጋዜጠኛ ካሊድ ሙሐመድም ቢሆን ከሶስት አመት እስራት ስቃይ በኋላ ከእስር ወጥቶ ኢድን በጋራ ሲያከብር የለፉና የታገሉበት መና አለመሆኑን ነው የሚናገረው። ሁሉም ላይ የመታየው ፊት ዛሬ የደስታ ፊት ነው። በጣም የሚያስደስት ነው። ከብዙ አመት በኋላ ይሄ ነገር መፈጠሩ ትልቅ ደስታ ስለሆነ ይሄ ነው እኛ የታገልበትም አላማ። ትግሉ ይሄ ነው ዋናው ነገር ማለት ነው። ስለዚህ ሙስሊሙ ማህበረሰብ ለታገለበት አላማ ደስታን ዛሬ ላይ አግኝቶ፣ መላው ሙስሊም ማህበረሰብ በዚህ መልኩ ተደስቶ ዛሬ ያው በዓሉን እያከበረ ነው ማለት ነው የሚገኘው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር እናመሰግናለን፣ ለዘገባው በእስልምና እምነት ተከታዮች ዘንድ በድምቀት የሚከበረውን ይህን የዛሬውን ኢድ አልአድሃ ወይም አረፋ ዩናይትድ ስቴትስ ውስጥ የሚገኙ አማንያንም እንደ ሌሎቹ አካባቢዎች ሁሉ ወደ መስጊድ በመሄድና ሶላት በማድረስ በድምቀት አክብረውታል። ከእነዚህ ቦታዎች የአንዱን ማለትም የካሊፎርኒያውን የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው እንዲህ አቅርቦታል። እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ማን ልበል ስምህ? ስሜ ኢብራሂም አብዱረዛቅ ሎስ አንጀለስ፣ ካሊፎርኒያ። በዓሉ እንዴት እያከበርክ ነው? እስኪ ሄደ አል አድሃ አረፋ በዓል አል አድሃ አረፋ ይኸው እንደምታየው በሞቅ በመቅ ባለው ሁኔታ እያሳለፍን ነው። ደስ ይላል። በተለይ ካሁን በኋላ የሚደረገው የቤት መስተንግዶ ምን ይመስላል? ያው ታውቀዋለህ፣ እዚህ ሀገር ላይ ሰብሰብ ብለን ጥሩ ጊዜ እናሳልፋለን ብለን እንጠብቃለን። ከቤተሰብ ጋር በጋራ ሆናችሁ ማለት ነው? በጋራ ሆነን ማል በሌ ነው መቤት ስብሽ ስሜ ሰራ ዘቅ ይባላል። በጣም ደስ ብሎናል። ሙስሊሞች ተሰብስበን በጋራ የምናደርገው የደስታ አከባበር በጣም ደስ ብሎናል። እንዲሁም ለኢትዮጵያ ለኦሞላ ሙስሊሞች በአሁኑ ሰዓት ባለው የዘንድሮ የዳላዳ ባለ ለየት የሚያደርገው ምንድነው? እስኪ ለየት የሚያደርገው በአሁኑ ሰዓት በኢትዮጵያ ባለው እንትን አንድ ላይ ተሰብስቦ ሙስሊሞች በደህና ሰላም ተፈጥሮ የምናከብረው የሚባረክ በጣም ደስ ይላል። In un salace, in kwadar salamun la ማን ልበል ነው? ስሜ አፊዛ አህመድ ይባላል። እዚህ ተገናኝተን ያው ኢትዮጵያ ወገኖቻችን ጋር ኢድ አል በሰላም አድሃ በሰላም እያከበርን ከእቲ ደን ዘመድ አዝማድ ጋር ጎረቤት ጋር ተጠራርተን ጥሩ ባህል እናሳልፋለን ብለን እናስባለን። ያው እንደው ልቀ ማለት ነው እንደው ለመላ ቤተሰቦችሽ የምታስተላልፍ መልእክት አለ? ለመላ ቤተሰቦቼ ለኢትዮጵያ ሙስሊም በሙሉ እንኳን ለኢዳል አድሃ በሰላም አደረሳችሁ። ሁላችሁንም እጅግ አድርጌ ያመሰግናለሁ። በድጋሚ ኢድ ሙባረክ። በመጀመሪያ ደረጃ እንኳን ለኢድ አላድሃ አረፋ በዓል በሰላም አደረሰው፣ ማልበል እንኳን አብሮ አደረሰን። ጀማል ከድር ሎስ አንጀለስ ካሊፎርኒያ። እሺ አቶ ጀማል ከድር፣ ዛሬ እዚህ መስጊድ ውስጥ የኢድ አላድሃ በዓል እያከበርክ ነው ያገኘው እና እንዴ ነው በዓሉም በምን ሁኔታ እያከበራችሁት ነው? እስኪ በዓሉም በጣም በጥሩ ሁኔታ ነው ኢማማችን እሳቸው ናቸው ያስተላለፉት መልእክት በጣም ቆንጆ ነው እና ኢስላም በራሱ ሁሉንም በዓለም ላይ ያለውን ህብረተሰብ ያካተታል እና እዚህ አሁን የምታየው ዲፍረንት ግሩፕ በኢኮኖሚም የተለያየ ነው ግን በእስላም አንድነት ስር ባሉን እያከበረ ነው። ማልበላ ነ አሰላሙ አለይኩም ረመቱላ በረካቱ አህመድ ሴን ይባላለሁ። እንኳን ለወሎ ሙስሊም መሰላም አዳስ ይችላለሁ። በዚህ አጋጣሚ ሁሉንም ለኢትዮጵያ ህዝብ ማሰላ መክልት እስላም ክርስቲያን ሆኖ በመተባበር ነው፣ በመተጋገዝ አብረን ኢዱን በሰላም እንድናሳልፍ በዚህ አጋጣሚ መልእክቴን አስተላልፋለሁ። ማልበል አባቴ ዩሱፍ አብዱልዋሂድ ባላዶ። በጣም ደስ በሚል ዒድ ዒድ አል አድሃ አክብረናል፣ እና ሰውም በብዛት ነበር እና ታይቶ የማይታወቅ ነው። በጣም ደስ ብሎናል። እና ለሁሉም እንግዲህ ሰላም እናደርሳለን። ሎ ከዚህ በኋላ ቤት ሲገቡ ምን ተዘጋጅቷል? እስኪ ቤት ገብተን ከዛ በኋላ ተለያየ ምግብ እና ዘመድ ቤት ይህን ጣፋጭ የሆነ ማንኛውም ነገር ስጦታን በሆን ይህን እናደርጋለን። ተሰብስበን አንድ ላይ እናከብራለን። ማልበል ስም አሰላሙ አሌይኩም መሐመድ አብዱልቃድር ሎስ አንጀለስ ካሊፎርኒያ። በዓሉ እንዴት እያከበራችሁ? በዓሉ በጣም ደስ ይላል። አልሐምዱሊላህ በጣም በጥሩ ሁኔታ እያከበርነን። እንደው የዘንድሮ ለየት የሚያደርገው ምንድን ነው? ሄዳላዳ የዘንድሮ ላ ደስ የሚለው በጣም ብዙ ሰው አለ እዚህ ሀበሻም አለ። ያ ደስ ይላል። በጣም ጥሩ። እስኪ አባቴ እንደው የበዓሉ አስተምህሮት ምንድን ነው? እስኪ ኢድ አል አድሓ በየጊዜው መካ መዲና سيدنا ابراهيم سيدنا سمعه سيدنا سيدنا سمعه تن سيدنا قزاز يعني فلق ما بقتل كلهم بيبيته وحياه الجو لا لا ذا ذا نهر يركبنا ولا تشوفهم اجي جارجي مسكناللو يد مبارك الله اكبر الله اكبر الله اكبر لا اله الا الله الله اكبر الله أكبر ولله الحمد ቆንጅት። ኢድ ሙባረክ አልተባባልንም? ቅድም አድማጮቻችንም እንዲሁ ኢድ ሙባረክ እንኳን አደረሳችሁ እንላለን። ደመቅ ያለ በዓል ነው የዘንድሮ በዓል። የኢድ አላድሀ ለየት የሚያደርገው አንድ ወዳጅ ሲነግረኝ፣ ከዚህ ቀደም ተለያይተው ነበር በየመስጊዱ የሚያከብሩት፣ አሁን ግን አንድነት ፈጥረው በአንድ ላይ ነው የሚያከብሩት እና በጣም ገረመኝ። ይሄ ደግሞ በእምነት ደረጃ ስናየው አሁን በኦርቶዶክሱ ሁለት ሲኖዶስ ተብሎ ለብቻ ለብቻ ምናምን፣ አሁን ግን ዘንድሮ ለምሳሌ መጪውን የደመራ በዓል እዚህ አካባቢ ዲሲ ያሉት አብያተ ክርስቲያናት በአንድ ላይ ነው የሚያከብሩት እና ዘንድሮ ለሃይማኖቶች ብቻ ነበር ለውጥ መጥቷል ማለት ነው። በጣም ደስ ይላል። በጣም የሚያስደስት ነው። ከሃይማኖት አባቶችም የሚሰማው የሰላም የአንድነት፣ የይቅር ባይነት መልእክትም በዚህ በዓል ላይ ጎልቶ እየተሰማ ነው። ትልቅ ነገር ነው። ትልቅ ነገር ነው። ቶፊቅ ዩሱፍ ነው ኢድ ሙባረክ እያለ እሚያቀነቅንልን ወደዛው እንመለስ። فضل الله منا ومنكم صالح الأعمال صالح الأعمال الحمد لله عيدا تندرسا يا صومة تنكاسا باجر تملسا الجقاس يا عيد شر قدو كل سالت بجمع ما هدو أنا تجزانات دم كون دزتو كلهم بلا وامرو واتتازونتو يا مدرك واكبت مسلا ولا فكا كرمضان أفسو يا ورن ድምፃዊ ውን ቶፊቅንም ኢድ ሙባረክ እንላለን ግሩም ድምፃዊ ነው። ግሩም ድምፃዊ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ እስከ ምሽቱ አራት ሰዓት የሚዘልቀው ፕሮግራማችን ደግሞ የሚያስከትለው አሁን ከእናንተ ከአድማጮች የመጡ አስተያየቶችን ማሰማት ይሆናል። ወደዚያ ሚሄድ ሀሎ፣ ሰላም ናችሁ። ምን ነው የትግራይ ክልል ፕሬዚዳንት ስለ ህገ መንግስት ብሎ ህገ መንግስት ህገ መንግስት፣ በፊት የትዶር ነበረ? ያ ሁሉ ሰው ሲጨፈጨፍ፣ ያ ሁሉ ሰው ሲገጠል፣ ያ ሁሉ በማረሚያ ቤት በእስር ቤቱ ሲጨፈጨፉ የትዶ ነበሩ? ዛሬ ህገ መንግስት ህገ መንግስት ህገ መንግስት እኮ መጽሐፍ ቅዱስ አይደለም። ሰው ወርሰነው፣ ሰው እኮ ልሽር ይችላል። የሚጠቅመውን የሚያውቁ ህዝብ ነው የማይጠቅመውንም የሚያውቁ ህዝብ ነው። ስለዚህ እሱ ብቻውን እንደ መጽሐፍ ቅዱስ የሚያመልክበት ህገ መንግስት የለም። በየተኛውም ነገር ህገ መንግስት ይቀየራል፣ ለህዝብ አስፈላጊ ሲሆን ይቀይራል። ስለዚህ ምንድን ነው ህገ መንግስት ብሎ የምቾውት ያኔ የት ሄደው ነበር? ሰላም ቪዎች ፋሲል እባላለሁ። ዋሽንግተን ዲሲ ነው የምደውለው። የዛሬ አስር አመት ወደ አሜሪካ የመጣው ወንድማችን ጆሀር ማህመድ ከዚህ በፊት የቪኦኤ እና የኢሳት የፖለቲካ አናሊሲስ እየተባለ ታስተዋውቁን ነበር። አሁን በዚህ በተገኘው ምህረትና ቸርነት ወደ አዲስ አበባ ገብቶ ነበር እና በአንድ ኢንተርቪው ላይ ምን አለ? ከአራት ወር በፊት ኦሮሚያን ማስገንጠል እንችል ነበረ ብሎ ሲናገር ነበር። እንዲህ አይነት ነገር ትክክል አይመስለኝም። ተመልሰን እንደገና የዲክታተር ስርዓት መገንባት የለበትም። አሁን ወንድማችን ጆዋር ወደ ኢትዮጵያ ከገባህ ሀገራችን ሰፊ ነው፣ ምድራችን ሰፊ ነው። በይቅርታና በምህረት ልክ አሁን ለአንተ ምህረት ተደርጎል፣ ወደ ኢትዮጵያ ወደ አዲስ አበባ እንደገባህ፣ ሌሎቹም በእርቀ ሰላም፣ በእርቅ በፍቅር መኖር ነው የሚገባን እንጂ ይሄ አላስፈላጊ ንግግሮች ለማንም አይጠቅምም። አንዳንድ ነገሮች ደግሞ ከዚህ በፊት እየተናገርካቸውን ነገሮች ይቅርታ በዛ ጊዜ በዚህ መንፈስ ተናግሬ ነበር። አሁን ደግሞ በይቅርታ መንፈስ እየጠቀስ ነው ያለሁት። እና ይቅርታ ተባብሎ መኖሩ ነው የሚያዋጣው። ምናስጥልን ከሻሸመኔ ነው የሚደውለው። ሻሸመኔ ከተማ ነዋሪ ነኝ። አስራት ወልደ ገብርኤል ይባላለሁኝ። ሰሞኑን በሻሸመኔ ዙሪያ በተፈጠረው አንዳንድ ዙሪያ ትናንት ከቪኦኤ በሰማነው አንዳንድ መረጃዎች በመነሳት ነው ችግሩ የተፈጠረው። እንደሚታወቀው በከተማ ውስጥ ቢሆንም በእለቱ በጥበቅ ላላው በዙሪያው ካሉ በርቀትም ከሚመጡ ከሀያ በላይ ወረዳዎች የተሰበሰቡ ሰዎች ሲሆኑም ይህን ችግር የፈጠሩት እና በዕለቱ ያንን አስጠቃቂ ግድያ ያደረጉት ግለሰቦች ፈጽሞ ከተማዋን የማይወክሉ እና ከከተማዋ ጋር ምንም እውቅና የሌላቸው ሰዎች ሲሆኑ ይህንንም ለማረጋገጥ በዕለቱ የከተማዋ የጸጥታ ዘርብ ቢሮ ኃላፊ የሆኑት አቶ ናደው የሚባሉት ሰው በዕለቱ ተደብድበው እንዲሁም ከዚህም አልፎ መኪናቸውም የተቃጠለ መሆኑ፣ ይሄ ትልቅ መረጃ ነው። ምክንያቱም በከተማ ውስጥ የነበሩና በአካባቢ የነበሩ ሰዎች ቢሆኑ ኖሮ ይሄን ሰው በአካልም ሊያውቁት ይችሉ ስለምነበረ እንዲህ አይነት አደጋም ሊያደርሱበትም አይችሉም፣ መኪናውም ሊቃጠል አይችልም ነበርና ይሄንን ከፍተኛ አደጋ ያደረሱት ሰዎች ከሻሸመኔ ከርቀት ቦታ የመጡና ለከተማው ባዕድ የሆኑ ሰዎች መሆናቸውን በዚህ አጋጣሚ ለመግለጽ ነው። አስተያየት የላካችሁልንን አድማጮቻችንን ሁላችሁንም እናመሰግናለን። ሌሎቻችሁም እንዲሁ በ202 205 9942 የውስጥ መስመር 14 ላይ ደውሉልን፣ አስተያየቶቻችሁን ላኩልን። ኢሜል ነው እንጂ ምልከው አልደውልም ካላችሁ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ላይ ላኩልን፣ ይደርሰናል። አሁንም በወቅታዊ የኢትዮጵያ ጉዳይ ላይ ወዳተኮረ ቅንብር ይሆናል የምናልፈው። ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከመጡ በኋላ አገሪቱ ብዙ ለውጦችን በማስተናገድ ላይ ትገኛለች። በአንጻሩ ደግሞ በተለያዩ ክልሎችና ከተሞች ግጭቶች እየተበራከቱ እየተከሰቱ ይገኛሉ። የባህር ዳሯ ዘጋቢያችን አስቴር ምስጋናው ይህን ሁኔታ አስመልክታ የባህርዳር ወጣቶችን አስተያየት አጠናቅራለች። መጋቢት 24 ቀን 2010 ዓ.ም ም ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን የያዙበት እለት ነበር። ከዚህ ቀን ጀምሮ ላለፉት አራት ወራት በርካታ ሰበር ወሬዎችን ሰምተናል፣ በርካታ ለውጦችንም አይተናል። ይህ ለውጥ በእናንተ አይን እንዴት ይታያል ብለን አንዳንድ የባህር ዳር ከተማ ወጣቶችን ጠይቀናል። ስሜ በኃይሉ አጥናፉ ባላለሁ፣ የባህር ዳር ከተማ ደግሞ ነዋሪ ነኝ። ዶክተር አብይ ከመጡ በኋላ የምናያቸው ነገሮች የሚታዩ ለውጦች አሉ። መዘርዘርም ካስፈለገን ለምሳሌ በአደባባይ ሀሳብን የመግለጽ ሀሳብን የማራመድ ነጻነት የመሰብሰብ ይህን የመቃወምም ሁሉ አልፎ አልፎ የምታያቸው መንገዶች አሉ። የመደራጀት ሀሳብን የመስጠት የሚዲያ ነጻነት ሊባል በሚችል ደረጃም ባይሆንም፣ በተወሰነ ደረጃ ሁሉ ለውጦችን እናያለን። ብቻ ሰዎቹ ከዚህ በፊት ይሰማቸው የነበሩት የፍርሃት እንትኖቹ በተወሰነ ደረጃ ተቀንሰው፣ በተወሰነ ደረጃ ሀሳባቸውን ማራመድ የሚጀምሩበት ሁኔታ አለና አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ። ይህንን ለውጥ እንዴት ማስቀጠል ይቻላል? ይሄ ለውጥ ጥሩ ነው። አሁን እንዴት ማስቀጠል እንችላለን ብዬ ሳስብ፣ አሁን እሳቸው እየተከተሉት ያሉት መንገድ አለ፣ መደመር የምንለው አለ፣ ይቅርታ መንገድ አለ፣ ይሄ በፍቅር ነገሮችን የመቀየር የሚለው መንገድ አለ። ግን እነዚህ ነገሮች ትንሽ ሳያቸው ጥሩ ነው፣ ግን በአብዛኛው ወደ መለኮታዊ መንገድ አይደሉና በእኩል መንገድ ልንቀበላቸው አልቻልንም ብዬ አስባለሁ። እና እንደኔ እንደኔ እነዚህ ነገሮች ጠንካራ በሆኑ ኢንስትሽኖች ሲቀየሩ ነው ብዬ አምናለሁ። ለምሳሌ ጠንካራ የሆነ የፍትህ ተቋማት ሊኖሩን ይገባል። ጠንካራ የሆኑ ሚዲያ ተቋማት ሊኖሩን ይገባል። ጠንካራ የሆነ የምርጫ ቦርድ ሊኖረን ይገባል። ጠንካራ የሆነ ገለልተኛ የሆነ አርሚ እና የደህንነቱን የመሳሰሉ ነገሮች ሊኖሩን ይገባል። ይሄ ባለበት ሁኔታ ላይ ሩል ኦፍ ሎው የምንለው ነገር ይከበራል ማለት ነው። ስለዚህ በዋናነት በአንድ ሰው ላይ ያጠነጠነና በሳቸው መልካም ፍቃድ እና ይሁንታ ብቻ ሊመጣ የሚችል ነገር መሆን የለበት። ምክንያቱም ነገ ዋስትና አይኖረንም ነገሮች ኦሎፌሳድን ሊቀየሩ ይችላሉ። በኢንስቲቱሽን ግን የሚታገዙ ከሆነ ግን በእውነትም ይህን ለውጥ ማስከተል ይቻላል ብያምናለሁ። ሳሙኤል ሰይድ ይባላለሁ በባህር ዳር ከተማ ነው የምኖረው። ባለፉት አራት ወር ያየናቸው ነገሮች በተለይም ጠቅላይ ሚኒስትሩ ከሰጡት ፓርላማ ላይ መጀመሪያ ቀን በሰጡት መግለጫ ለ27 ዓመት የነበሩትን የተለያዩ ገደቦች ልበላቸው ለውጥ ሊያመጡ እንደሚችሉ በሰጡት ተስፋ በተለይም በፀረ አሸባሪነት በኢኮኖሚ ላይ ያላቸውን መርህ በዲሞክራሲ ላይ በነጻ ምርጫ ላይ ባላቸው ወይም መድብለ ፓርቲን መሰረት ያደረገ ዲሞክራሲያዊ ምርጫ በተመለከተ የሰጡት ተስፋ ሀገራችን ላይ መጪው ጊዜ ተስፋ የሚሰጥ እንደሆነ የሚያመላክት ነበረ። በሂደትም ለዚህ እውን ለማድረግ የሚያደርጉት እንቅስቃሴ መልካም ነው፣ ህዝቡም በበጎ መልኩ ተቀብሏቸዋል። እኔም እንደ አንድ ማህበረሰብ አካል ነውጡ አስደስቶኛል። ግን በዚህ መልኩ መደረግ የሚገባቸው ሌሎች ነገሮች አሉ ብዬ አስባለሁ። ይህን ለማጠናከር ደግሞ ጠንካራ ስራ ያስፈልጋል። ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ በማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ። በዚህም የተሻለች ኢትዮጵያ፣ ሁሉንም ያሳተፈ ሁሉም ተጠያቂነት ያለበት ሰላማዊ የሆነች ሀገር፣ ዴሞክራሲያዊ የሆነች ሀገር መፍጠር ይቻላል ብዬ አስባለሁ። ትግስት ሰጡ ብርሃን ይባላለሁ። የባህርዳር ከተማ ነዋሪ ነኝ ብዙ ለውጦች አሉ ግን ደግሞ ያው በዚህ ለውጥ መሃል ያልተመለሱ የህዝብ ጥያቄዎች አሉ ያልተመለሱ የህዝብ ጥያቄዎች ያው ሲመለሱ ነው ሞር ለውጥ አለ ብለን ደግሞ እንትን የምንለው ያም ሆነ ይህ አሁን ከመጣው ለውጥ ጋር ሌላ አሳሳቢ ጉዳይ አለ ስርዓት አልበኝነት በዚህ ስ ላይ ወጣቶች ምን ትላላችሁ? አላቸው። እሱ ነገር እጅግ በጣም ከሚያሳስባቸው ሰዎች አንዱ ነኝ። ምክንያቱም በቅርብ ጊዜ የምናያቸው በተለያዩ ቦታ ይሄ ጅምላ የሆነ ፍትህ ወይም ፍትህን በእጅህ በእጅ የማስ የማግኘት አይነት ነገር የማያቸው ነገሮች አሉ። በአንድ በኩል ስታስብ ህዝብ አትፈርጅበትም። ለሀያ ሰባት አመታት ያህል በተጽዕኖ ውስጥ የኖረ ህዝብ በመኖሩ መብቱንም ግዴታውንም እንዴት ኤክሰርሳይዝ ማድረግ እንዳለበት መናቀም ነበር ብዬ አስባለሁ ና ያው የቤት ስራ ያስፈልጋል። በየትኛውም መንገድ የትኛውንም የነጻነት መንገድ የሚኖር ሩሎ ፍለው ካልተከበረ ድረስ አገር ትቀጥላለች ብዬ አላምንም። ስርአት አልበኝነት በምንም አይነት መንገድ የሚደገፍ ሁኔታ አይደለም፣ ድርጊት አይደለም። ስርአት አልበኝነቱ ግን ከምን መጣ ብሎ መጠየቅ ያስፈልጋል። የተገደበ የተከለከለ መብትና ግዴታውን የማያውቅ ተደርጎ የተቀመጠ እና ኦሎዘሰደን ድንገት ይህ መብት ተሰጥቷል ሲባል የተፈጠረ ነገር ያለ ይመስለኛል። በምክንያት ሳይሆን የሚደግፉሽ ያንቺን ማህበረሰብ አንድ ወገን ሲመታው ወይም የሆነ በደል ሲደርስበት ለምን ተነካል ነው ለምክንያቱ ምንድን ነው ብሎ አይደለም የሚጠየቀው ቡድን ነው የሚጠየቀው። እና ይሄ ትክክለኛ አካሄድ አይደለም። ህዝብ በራሱ ውሳኔ ሰጭም፣ ጠያቂም፣ ፈራጅም ሊሆን አይችልም። እና ይሄ አግባብ ያለው ድርጊት አይደለም። ስርዓት አልበኝነቱ ያው ተቃዋሚ ነኝ ምክንያቱም ስርዓት አሁን ላይ ነጻነት ተሰጥቶናል። ግን ደግሞ ነጻነት የሚረብሹ ብዙ አመፀኞች ልበላቸው እነሱ አሉና፣ ያው እንግዲህ መንግስትም እየተከታተለ ስርዓት ቢያስስልን ነው ደስ የሚለኝ። ሰላማዊ በሆነ መልኩ ማንኛውም ሰው ጥያቄውን ማቀርብ፣ መታገል ያልተመለሱ ጥያቄዎች ሲኖሩ፣ ነገ ያው ትርሽ በታለች ማንኛውንም ነገር የህዝብን ሰላምና ደህንነት ለመጠበቅ ህዝቡም ሆነ መንግስት ምን ማድረግ አለበት? ሌላው ጥያቄያችን ነው። እንደ ህዝብ ሰከን ብለን ማሰብ ይኖርብናል ብዬ አስባለሁ። ልክ መብታችንን ለማስከበር የምንሄደውን ያህል ግዴታችንን ማወቅ ይኖርብናል። ያ ማለት ደግሞ ከኢንዲቪጁዋል ራይት ጀምሮ ያለውን እንትን ማክበር ይኖርብናል ማለት ነው። አብዛኞቻችን የምንፈልገውን እንጂ የሌሎች መብት የሆነውን ነገር ሁሉ ላለመንካት የምናደርገውን እንቅስቃሴ ብዙ ጊዜ አንቆጣጠርም ና እሱ ላይ ያለው ነገር በሰከነ መንገድ ከዛ ባሻገር ደግሞ ምናልባት ህግ የተላለፉ ሁኔታዎች በሚፈጠሩበት የሚያጋጥመን ጊዜ ትክክለኛ በሆነው የፍትህ ተቋማቶች ውስጥ የመዳኘት ለፖሊስ ተቋማት ውስጥ የማመልከት አይነት እንጂ ፍትህን በየትኛው መንገድ በእጃችን ለማረጋገጥ የምናደርገው መንገድ ዋጋ ያስከፍለናል፣ ከመንግስትም ከህብረተሰቡም ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም። እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ በማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ። መሆን ያለበት ብዬ ማምኖ እኔ አንደኛ ሰው የስራውን ድርሻ ቢለይ፣ በተለይ አካባቢ ላይ ያለ ሰው፣ አንድ ተራ ነዋሪ የእሱ ጥያቄዎችና ፍላጎቶች የፌዴራል ክልል የሚደርሱ አሉ። በአብዛኛው የፌዴራሉ ለፌዴራል የክልሉንም፣ እንደዚሁ በዞን በሌላም ለብል ያሉትን ከታች መሰረቱ ከተጣለ ሳይወድ በግድ ወደ ላይ የመሄድና የመገፋቱ ሂደት ይፈጠራል ብዬ አምናለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን። አሁንም ወቅታዊ የኢትዮጵያ ጉዳይ ላይ እንቆያለን። አዲስ አበባ በኢትዮጵያ ፖለቲካ ውስጥ አወዛጋቢና ወሳኝ ድርሻ ስታንጸባርቅ ቆይታለች። የተለያዩ ብሔር ብሔረሰቦች የሚኖሩባት በምጣኔ ሀብት በጣም ውድ የተባለው በተለይም የአዲስ አበባ መሬትን በተመለከተ የተለያዩ የፖለቲካ የግለሰብና የባለ ሀብት ፍላጎቶች ይንጸባረቁባታል። በቅርቡ የአዲስ አበባ ከተማ አስተዳደር ያወጣውን የሶስት አይነት አገልግሎቶች እገዳ በተመለከተ በዘገባ ማቅረባችን የሚታወስ ነው። የከተማ አስተዳደሩን መግለጫ መነሻ አድርገን ስለ መሬት ጥናት ያደረጉ ምሁራን ጥቅምና ጉዳቱን እንዲገመግሙልን ጋብዘናል። ዘጋቢያችን ሙክታር ጀማል ነው ያጠናቀረው። ስለ መግለጫው ጥያቄ ማነሳላቸው በብዛት ስለ አዲስ አበባ መሬት የሙስና ምንጭ መሆን ለኢፍትሐዊነት ምክንያትና ለተወሰኑት የገንዘብ ምንጭነት ነው የሚያነሱት። የዚችህን አወዛጋቢ መሬት ህጎች ቀስ በቀስ እያዩ መሄድ ችግሮችን እያጠሩ መንቀሳቀስ ወሳኝ መሆኑን ነው የአዲስ አበባ ነዋሪው አቶ ፈይሳ ግርማ የሚያነሱት። እኔ ይህንን መግለጫ በፖዚቲቭ ጎኑ ነው የማየው። ይህንን ያልኩበት ዋና ምክንያት በዚህ በአዲስ አበባ ከተማችን ውስጥ የተለያዩ አካላት ከዚህ በፊት ማለት ነው መሬትን እንደፈለጉ በቁጥጥር ማለት ተመዝግቦ ይሄ ነበረኝ ነው ነዋሪ ነው ብሎ አይታወቅም። ይህንን እንደ ፖዚቲቭ መልኩን የአዲስ አበባ መሬትን በተመለከተ በየጊዜው የመጡ ሹማምንቶች ስምና ህጎችን እያወጡ የተለያዩ መመሪያዎችንም ሲመሩ እንደነበሩ ነው የሚነሳው። ህጎችና መመሪያዎች በመጡ ቁጥር መፍትሄን ሳይሆን ችግርን፣ ስራን ማሳለጥ ሳይሆን ማወሳሰብን ነው ይዘው የሚመጡት የሚሉ በስጋት የሚያነሱ አሉ። በአዲስ አበባ ዩኒቨርሲቲ የልማት ጥናት ኮሌጅ ተባባሪ ፕሮፌሰር የሆኑት ዶክተር አባተ መኩሪያም ቢሆኑ የሙስና ምንጭና የ የፍትሐዊነት መሰረት የሆነውን የአዲስ አበባ መሬት በዚህ መንገድ ለማጣራት መወሰኑ በጎ ተግባር ቢሆንም ነገር ግን ብለው ስጋቶቻቸውን ያነሳሉ ይሄን ማየቱ በበጎ አመለካከት ነው እኔ የማየው ነገር ግን ሁለት ነጥቦችን ማለት እፈልጋለሁ አንደኛ ለተወሰነ ጊዜ ነው የሚለው አጭር ጊዜ አገልግሎቱ እንደማይሰጥ በሶስቱ ዘርፎች ላይ እንደማይሰጥ ገልጿል አጭር ጊዜ ማለት ምን ማለት ነው የጊዜ ገደብ መኖር አለበት እስከዚህ እስከዚህ ብሎ የጊዜ ገደቡን ቁጭ አድርጎ ማስቀመጥ መቻል አለበት። ስለዚህ ህብረተሰቡም ተገልጋዩም ያችን ጊዜ ገደብ ይጠብቃል ማለት ነው። በዚህ ጊዜ ገደብ የሚፈልገውን ነገር አስተዳደሩ መስራት እንኳ ባይችል በኋላ እንደገና ማራዘም ይችልበት ሁኔታ ያለ ይመስለኛል። አንደኛ የጊዜ ገደብ ሊኖረው ይገባል ባይ ነው። ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ከሰላሳ ዓመት በላይ በመምህርነት የቆዩ ምሁር ናቸው። የዶክተሬት ጥናታቸውንም መሬት ላይ ያተኮረ ጥናትን አድርገው ተመርቀውበታል። በቅርብ ጡረታ የወጡት ዶክተር ራስ ወርቅ አድማሴ በመግለጫው ከወጡ ነጥቦች ውስጥ የመሬት ቆጠራን በተመለከተ ጥሩና በጎ ጅምር መሆኑን ያነሳሉ። በአዲስ አበባ ከተማ ውስጥ መሬትን በተመለከተ ሰዎች መሬትን እንዴት ያገኛሉ? ለማምረቻም ሆነ ለስራም ሆነ ለመኖሪያም ሆነ እንዴት ያገኛሉ? እንዴት የቀድሞ ይዞታዎች ሰነድ አልባ ያሉት እንዴት ያሉትም ቢሆኑ እንዴት ሰነድ ያገኛሉ ህገወጥ ይዞታዎች የሚባሉት እንዴት ወደ ህጋዊነት ሊገቡ ይችላሉ የሚለው ሁሉ በትክክል እንዳልሄደ ይታወቃል። ይሄ ደግሞ የከንቲባዎቹ ወይም ደግሞ የአመራሮቹ ወይም የከሌ የከሌ ጥፋት ሳይሆን በጠቅላላ ስርዓቱ በጣም በሙስና የተዘፈቀ ስለነበረ አንዳንድ ቦታ ላይ ይሄንን እናደርግላችሁ ዘንድ ይሄን ያህል ክፈሉ እየተባለ ሰዎች አንዳንዴም እየከፋበት ሙልቻቸውን የወጣው አሉ ይባላል። አንዳንድ ጊዜም ደግሞ የተሳካላቸው አሉ ይባላል። በዚህ አይነት ሁኔታ የተሰራበት አለ። በትክክልም ደግሞ በአግባቡ የተሰራበት ሁኔታ አለ። የመግለጫውን ጥቅም በተመለከተ ቅጥና ስርዓት በጠበቀ መንገድ ሊሄድ እንዲችል ፈርቀዳጅ ነው፣ መንገድም ያስተካክላል ነው የሚሉት የአዲስ አበባ ነዋሪው አቶ ፈይሳ። ከዛም አልፎ በግለሰብና የተለያዩ ድርጅቶች እጅ ተሰብስበው የተጠረነፉ መሬቶችን ይነጥላል። ይህ በጎ ሀሳብ ነው ነው አቶ ፈይሳ የሚያነሱት። የአዲስ አበባ ከተማ እንደምናውቀው የኦሮሚያ ዋና ከተማ ናት። ኦሮሚያ ገበሬዎች ከዚህ በፊት በዚህ ከተማ ውስጥ እንደምኖሩ ይታወቃል። ይህንን የማይታወቁ ባለስልጣናት፣ ደላላዎች እነዚህን ገበሬዎች ሲያፈናቅሉ ከንብረታቸው በግል ጥቅማቸው አድርጎ መሬትን ሲሸጡ ሲገዙ ሁሉን እንደምጠቀሙ እና አሁን የመጣው አዲሱ አስተዳደር ይህንን የመሬት ጉዳይ በሁሉንም መሬቶችን ለምሳሌ በባህል ሀብት ሊሆን ይችላል በግለሰቦች ሊሆን ይችላል የተለያዩ በማይታወቅ አካላት ይዞ የነበረውን ወደ ስርዓት ይመልሳል ብዬ አምናለሁ። ዶክተር አባተ መኩሪያው ግን እንደየጥሩ ሀሳቡ ሁላ ስጋትም አላቸው። በተለይ ከስጋቱ የመግለጫው አጭርና ጥቅል መሆን የተለያየ ግልጸኝነት አለመኖሩ ለግል ትንታኔ እንደሚያጋልጥ እና ይህ ስጋት መሆኑን ነው የሚያነሱት። ዶክተር አባተ ሁለተኛ መግለጫው አጭር ነው አስተዳደሩ ብቻ ነው ምክንያቱም ውስጡን የሚያውቁ አስተዳደሩ ብቻ ነው እንደ እኔ አይነቱና ነዋሪው የአዲስ አበባ ነዋሪ ህዝብ ዝም ብሎ መላምት ግምት ነው ሊሰጥ የሚችለው መሬት ላይ ብዙ ችግሮች አሉ ለሙስና የተጋለጠ ነው እያለ የራሱ ምክንያት ከመስጠት ውጪ ይሄ መግለጫው ምክንያቱን በግልጽ አያስቀምጥም ዘርዘር ባለ መልኩ ምክንያቱ በዚህ በዚህ በዚህ መልኩ በዚህ ሶስቱ ዘርፎች ላይ ደግሞ እንዲህ እንዲህ አይነት ምክንያቶች ስላሉ በዚህ ምክንያት የተነሳ ጊዜ ገደብ ኑሮት ይሄን ነገር እስከሚያጣራ ድረስ እነዚህ አገልግሎቶች አይሰጡም ብሎ መግለጽ ነበረበት ብዬ አምናለሁ። ከዚህ ውጭ ግን እኔ በበጎ ነው ማየው ጉዳይ ለማህበረሰቡ ስለሆነ ዶክተር የራስ ወርቅም ቢሆኑ በወጣው መግለጫ ላይ እንደ አዎንታዊ ጎኖች ሁሉ አሉታዊ ጎኖች እንዳሉት መቃኘት እንዳለበት ይመክራሉ። በተለይ የመሬት ህጋዊነትና አጠቃቀምን በተመለከተ እስከዛሬ አዲስ አበባ ላይ ሰፊ ችግሮች እየታዩ መሆኑን ይገልጻሉ። ይህንን ለማስተካከል ጥንቃቄና በጥራት የሚሰሩ ስራዎች ያስፈልጉናልም ይላሉ። ከዚህ ቀደም በትክክል አለመሰራቱ ግልጸኝነት ለመኖሩ ለሙስና ተጋልጦ ችግሮችን ሲፈጥር ቆይቷል። ይህ አሁኑ ከመሰረቱ መታረም አለበትም ብለዋል። ኦዲት ለማድረግ ብለው አቁመዋል አይደለ? ኦዲት አድርገው መልካም አስተዳደርን ለማምጣት ከሆነ ጥሩ ነው። ግን እንደለመዱት ሌላ የጉቦ ኢንዱስትሪ ለመፍጠር ከሆነ መጥፎ ነው። አሁን እንግዲህ ማንኛውም ነገር ይቁም ሲባል ለስንት ጊዜ ነው? ምክንያቱም አንዳንድ ሰዎች ደግሞ ለምሳሌ ገንዘብ ተበድረው ለመስራት ወይም ኢንቨስት ለማድረግ በተጠንቀቅ ላይ የሚጠብቁ ይኖራሉ። እነኝህን ምን ያህል ነው የሚያስጠብቃቸው? ምን ያህል ጊዜ ይፈጃ ነው? ረጅም ጊዜ የሚፈጅ ከሆነ ያው እንግዲህ ማንኛውም ፍትሐዊ አገልግሎት በጊዜው ካልተሰጠ እንዳልተሰጠ እንደተነፈገ ነው የሚቆጠረው። ስለዚህ ይሄንን እንግዲህ በፈጣን ጊዜ የሚደረግ ከሆነ እና የተስተካከለ የተስተካከለ ተጠያቂነት ያለበት አይነት አሰራር የሚተካው ከሆነ በጣም ጥሩ ነው። ግን ይህም አይሆን ከሆነ ታጥቦ ጭቃ ነው የሚሆነ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሰለሞን አባቴ የሚያቀርበው የጤና ፕሮግራም ደግሞ ይቀጥላል። የኢቦላ ቫይረስ ኮንጎ ውስጥ መዛመቱን ቀጥሏል። እስካለፈው ሳምንት አጋማሽ 42 ሰው በኢቦላ ምክንያት ሞቷል። ወረርሽኙን ለመቆጣጠርና እንዲያከትም ለማድረግ ያግዛሉ የተባሉ አምስት የሙከራ ሕክምናዎች አገልግሎት ላይ እየዋሉ ቢሆንም በውጤታማነታቸው ላይ ሳይንቲስቶቹ እርግጠኛ አይደሉም። ይሁን እንጂ ሁሉም የሕክምና ሙከራዎች እስካሁን ደህንነታቸው የተጠበቀ መሆኑን ሪፖርተራችን ካሮል ፒርሰን ዘግባለች። የዛሬ ጤና ጉዳይ ነው። የዛሬ 23 ዓመት አንድ ለኢቦላ ቫይረስ ተጋልጦ አልጋ ላይ ውሎ የነበረ ሰው በአስደናቂ ሁኔታ ይተርፍና እንዲያውም እያገገመና እየተጠናከረ ይሄዳል። ተአምር ተብሎ የተወራለት ክስተት ሆነ። ሰውየው በእግሮቹ ከቆመ በኋላ ሐኪሞች ደሙን ሲመረምሩ ቫይረሱን ሊዋጋ የሚችል ጸረ ኢቦላ ተሐዋስያን በሰውነት ውስጥ መኖራቸውን አስተዋሉ ከዚያ በኋላ የዩናይትድ ስቴትሱ ብሔራዊ የጤና ምርምር ኢንስቲትዩት ሰውየውን ወደ አሜሪካ ወሰደውና ተመራማሪዎቹ እነዚያን በደም ውስጥ የተገኙ ሴሎችን በቤተ ሙከራ እንደገና ሰርተው ቫይረሱን ሙሉ በሙሉ ማጽዳት ቻሉ እነዚያን በአዲስ ሁኔታ የተቀመሩ የመከላከያ ደቂቃን ሐዋሳት ለእንስሳት ሲሰጡም ለቫይረሱ በተጋለጡ በአምስት ቀናት ውስጥ ከወጓቸው እንስሳቱ ከዚያ በኋላ የኢቦላ በሽታ ተጋላጮች እንደማይሆኑ አረጋገጡ ያ ከአንድ ነጠላ ሴል የተቀመረ ጸረ በሽታ ህዋስ ኤምኤቢ 114 ተብሎ ነው የተሰየመው ዛሬም ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ኢቦላን ለመከላከል ዘመቻ እየተሠራበት ነው ክትባቱን ያገኙ ሁሉ ለኢቦላ ቫይረስ ተጋልጠው እንኳ ቢሆን ያንሰራራሉ ይጠነክራሉ ይድናሉ የሚል ብርቱ እምነት አላቸው ምርምሩና ህክምናው ላይ ያሉት ባለሙያዎች ይሁን እንጂ ማንኛውም መድኃኒትም ሆነ በሽታ መከላከያ እንስሳት ላይ ውጤታማ ስለሆነ ብቻ ለሰውም ይሰራል ብሎ መደምደም እንደማይቻል የሰውነት መቆጣትና የተላላፊ በሽታዎች ምርምር ተቋም መሪ ዶክተር አንቶኒ ፋውቺ አሳስበዋል ምንም አይነት ይሁን ውጤት አሳይቶ ከሆነ አሁን መናገር አንችልም። ምክንያቱም ልናነጻጽርበት የምንችለው ከዚህ ቀደም የተመዘገበ አንዳችም መረጃ የለንም። አሁን ይህ መከላከያ ወይም መቆጣጠሪያ ሊሆን ይችላል የተባለ ክትባት ወይም ህዋስ እየተሰጠ ያለው ከርኅራሄ በመነጨ ሐሳብ ብቻ እንደሆነ ነው እየተሰማ ያለው እንጂ ያድናል፣ የቫይረሱን እድገት ያቆማል ከሚል እምነት አይደለም። በሙሉ የወረርሽኝ ወቅት ይህ ዘዴ ሥራ ላይ ሲሞከር የአሁኑ ወይም የሰሞኑ የኮንጎ የኢቦላ አጋጣሚ የመጀመሪያ መሆኑ ነው በእንስሳት ላይ ከተደረገው ውጪ በሰው ላይ የተካሄደ ምንም ሙከራ የለም ለማመሳሰል እንኳ የሚያስችል የይስሙላም ቢሆን ሙከራ የተደረገበት ሰው የለም ለማንኛውም ግን ቀደም ካሉ ጥናቶች በመነሳት ክትባቱ ቢያንስ ጉዳት የማያስከትል መሆኑን አመልክተዋል በእርግጥ ከኤምኤቢ 114 ሌላ ከሦስት ነጠላ ሴሎች ከተዘጋጁ ክትባቶች የተሠራ ውሁድ የሆነ ዚማፕ የሚባል ክትባትም በአሁኑ ወረርሽኝ ኮንጎ ውስጥ እየተሰጠ ነው ለማንኛውም ለኢቦላ ፍቱን ነው የተባለ መድኃኒት እስካሁን የለም ለሕክምና መጠቀም የሚቻል ለመከላከል ብቻ ሳይሆን ለታመሙ ሰዎችም የሚታዘዝ መድኃኒት መገኘት ኢቦላን የማቆሚያ እጅግ የሚመረጠው መንገድ እንደሆነ ፋውቺ አመልክተዋል አንድ ካሊፎርኒያ የሚገኝ የምርምር ተቋም የመራው ጥናት እንደሚጠቁመው ደግሞ እነዚያን በሽታ አምጪ ተውሳኮችን መከላከል ወይም መቋቋም የሚችሉት ተዋሶች የታማሚዎችን የተፈጥሮ ጥንካሬ ወይም ቅስ ማጎልብቶ ሰዎች ለኢቦላ ከተጋለጡም በኋላ ቢሆን ሰውነታቸው በሽታውን እንዲዋጋ ያግዘዋል የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ፣ የምንሰናበታቸው አስተናጋጆች ቆንጂት አዬና አዲሱ አበበንን፣ አብራችሁን ስለቆያችሁ እናመሰግናለን። ትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ።